የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን፣ በዛሬው ምሽት ዝግጅታችን ደግሞ ባሳለፍነው ሳምንት ካቀረብናቸው የጋቢና ቪኦኤ መሰናዶች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ሃብታሙ ስዩምና ጽዮን ግርማ አብረናችሁ እናመሻለን። መልካም ጊዜ። ቀዳሚው ዘገባችን ወደ ምኒልክ ቤተ መንግስት ይወስደናል። አምስት ሚሊዮን ብር ለአንድ ሰው ስለተበላ ራት ገበታ ለሸገር በሚል የተጠራው ገቢው አዲስ አበባ ለማስዋብ የሚል የራት ዝግጅት በአጼ ምኒልክ እልፍኝ ውስጥ ተከናውኗል። የራቱ ታዳሚዎች በታሪካዊ ስነ ስርዓት ላይም ለመታደም እያንዳንዳቸው አምስት ሚሊዮን ብር ከፍለዋል። በዚህ ዝግጅት ላይ ታዳሚ ከነበሩትና ከአመታት በኋላ ለመጀመሪያ ጊዜ እንደ አዲስ ግብር የተበላበትን የምኒልክ እልፍኝን ለታዳሚያኑ ሲያስጎበኙ የነበሩት አርክቴክት ሚስት ዮሐንስ መኮንን የዝግጅቱን ድባብና በሳቸው ምልከታ ፋይዳ ያሉትን አካፍለውናል። የተለየ ነገር ተደርጎላቸዋል ማለት አይደለም። ስለዚህ የተደረገው እንደው ታሪካዊ የሆነው ቤተ መንግስቱ ለሕዝብ ክፍት ሲሆን በብዙ ሁኔታ ለመጀመሪያ ጊዜ የተደረገ እድል በመሆኑ እዚህ ላይ መሳተፋቸው ከዛም በላይ መቼም ከመቶ ምናምን ዓመት በፊት ዳግሞ የአጼ ምኒሊክ ግብር ያበሉበት በነበረው አዳራሽ መጋበዛቸው ከአንድ የሀገር መሪ ጋር በሀሳቡ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይሄንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል። በሪ እንደው እንደኛ ሀገር አድራጊ ለማድረግ በመስቀርቀር ላይ ባሉ ሀገሮች የተለመደው ከውጭ በሚገኝ እርዳታ ከውጭ መንግስታት የሚገኝ ከውጭ ለጋሾች በሚገኝ ድጋፍ የልማት ፕሮጀክቶች ሲሰሩ ብዙ ጊዜ እናውቃለን። ላለፉት ብዙ አመታት ይሄ ሲሰራ እናውቃለን። አንዳንድ አጥኚዎች፣ ማህበራዊ ሳይንስ አጥኚዎች ሀሳብ እንደሚሰጡበት እንደሚተቹበት፣ እንደውም ማህበረሰቡ ላይ የጠባቂነት ስነ ልቦና ያሳድራል ሁል ጊዜ የሆነ አካል መጥቶ እንዲሰራው የመጠበቅ ልምድ ነው እንጂ እንደው ሀገሩንም ማህበረሰቡንም ለመለወጥ ብዙ አይጠቅምም የሚል ትችት ይቀርባል። እኔም በተወሰነ መልኩ ገራለሁ ይሄኛው ከዛ የሚለየው ከማህበረሰቡ የማህበረሰቡ ቀጥታ ተሳታፊነት ከታች ጀምሮ ሰው ተሳትፎ ለከተማ ለሀገሬ ተቆርቁሬ የሚል መንፈስ የሚያመጣ ስለሆነ፣ እርግጥ ቀላል ብርም አይደለም። ቅድም እንዳልነው በአንድ አንድ ግለሰብ ለዚህ ኢኒሽቲቭ አምስት ሚሊዮን ብር ዴዲኬት አድርጎ አሁን ባለው ከፍተኛ ጫና በዚህ አይነት አዳጊ ሀገር ውስጥ ኖሮ ይሄን ያህል ብር ማዋጣት ትልቅ ኮሚትመንት በኢትዮጵያ ታሪክ ውስጥ እንደምናውቀው ብዙዎቻችን የመንግስታቱ መኖሪያ የሚሰሩበት መስሪያ ቤት በተለይም ደግሞ ቤተ መንግስት ከሩቅ የሚፈራ የሚታፈር የሚከበር የማይደረስበት ነው እንደውም ልጆቻችን የምናስታውሰው የአራት ኪሎ ቤተ መንግስት በዙሪያው ላይ ከተሰቀሉት ማስታወሻዎች መካከል ፎቶግራፍ ማንሳት ክልክል ነው፣ በዚህ በኩል ማለፍ ክልክል ነው የሚሉ ክልከላዎች በመረማመጃ በእግር መሄጃዎችም ቀደም ብለው እግረኞች እንዳያልፉባቸው ምልክት የሚቀመጡባቸው ትኩር ብሎ ለማየትም የሚያስደነግጥ፣ ምክንያቱም ወታደሮቹ ቁጡ ናቸው፣ ወደዛም መጠጋት አይቻልም። ይሄ ነው እንግዲህ በጋራ የነበረን ትዝታ። አሁን ግን ያ ተለውጦ ሰዎች እንደ ልባቸው ውስጡ ገብተው እያንዳንዱ ቢሮዎች ውስጥ እያንዳንዱ ክፍል እየዞሩ ማየት እጅግ አስደናቂ የታሪክ ክስተት ይመስለኛል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ከጋቢና ጋር ስለሆናችሁ እናመሰግናለን፣ አድማጮቻችን። አሁን ወደ ወሎ እናቀናለን። በዚያ የሚኖሩና የእስልምና እምነት ተከታይ ያልሆኑ የህብረተሰብ ክፍሎች ባለፈው አርብ ሙስሊም ወንድሞቻቸውን የሮመዳንን ጾም አስፈትተዋል ወይንም አስፈጥረዋል ሲል መስፍን አድራጌ ጉዳዩን ይነግረናል፣ እንደሚከተል ይቀርባል። በእስልምና እምነት ተከታዮች ዘንድ ቅዱስ የሚባለውን የረመዳን ወር ሕዝበ ሙስሊሙ በጾምና በጸሎት ከተቀበለው ቀናት ተቆጠሩ። ጸሎታችሁ ፍሬ አፍራ ጾማችሁ ሂስመር የሚሉ የክርስትና እምነት ተከታዮች ጸዋሚ ወንድሞቻቸውን በማስፈጠር የሚያደርጉትን ርብር ብለት ተመለከተ። ይቺ ኢትዮጵያ የሚሏት ሀገር ከሚስጥር በላይ ብትረቅበት፣ ከእንቁ በላይ ብትደምቅበት አይገርምም። ይህን ደግሞ ወሎዮቹ ያውቁበታል። ለነሱ አብሮነት ጥለት፣ ፍቅር ሸማ ነውና በኮምቦልቻ ከተማ በርበሬ ወንዝ አካባቢ የሚኖር ወዳጅ ሰጠኝ። ዘመን የተሻገረ ይህን ትውፊት ለማስቀጠል አለን ብለው ከቆሙ ወጣቶች ውስጥ ይፈረጃል። በ2007 ከአዳማ ዩኒቨርሲቲ በሲቪል ምህንድስና የተመረቀውና በገለ ስራ የሚተዳደረው ዳዊት የክርስትና እምነት ተከታይ መሆኑ ሙስሊም ወንድሞቹንና እህቶቹን ለማስፈጠር እንቅፋት አልፈጠረበትም። ተወልዶ ባደገበት አካባቢ በሚገኘው ጃፈር መስጊድ ውስጥ የመቅረብ ሶላት ሲያደርጉ የነበሩ ከአንድ መቶ የሚልቁ ጸዋሚዎችን ባለፈው አርብ አስፈጥሯል። የመጀመሪያችን ነው እንደዚህ ውሃይ ዘን ተምሪ ዘን መስጊድ ደጃፍ ተገተንትን ያለነው ግን ቢሆንም ከዚህ በፊት ሰፈር ላይ የተለያዩ ነገሮች እንደዚህ እናደርጋለና አንድ ጓደኛዬ ቀድሜ ነገርኩት። ቢላል ጀማል የሚባል ሙስሊም ጓደኛ ጠራውት ጠራሁት። አናገረኝ በጣም ደስ አለው። ጁማ ከሰዓት እነሱም ከሰላት በኋላ አብረን ሂደን ማቴሪያሎቹን ገዝተን ጠረጴዛ አዘጋጅተን ሁሉ ነገር ይዘን ሙስሊምና ክርስቲያን አንድ እንደሚሆን ትላንትም፣ ዛሬም ነገም አንድነን የሚል ጽሁፍ አዘጋጅተን ይህንን በጃፈር መስጊድ ባሳደገን መስጊድ በር ላይ ለማስፈጠር ችለናል። ለዚህም መልካም ሴት መሰረቶቹ በጥቅል የአካባቢው ማህበረሰብ፣ በተናጠል ደግሞ ወላጅናቱ መሆናቸውን ይናገራል። መጀመሪያ መነሻ የሚሆነው ያደግኩበት ማህበረሰብ ነው። እኔ ያደኩበት ማህበረሰብ አብሮ የኖረ ማህበረሰብ ነው። በህፃነታችን ሙስሊም ጓደኞቻችን ጋር መስኪድ ውስጥ ገብተን ክርስቲያኖች ነን ግን ውጡ እንኳን ሳንባል ነው አብረው ሾዎቻችን ቁርዓን አስቀርተው ፍቅር መገበው ተንከባክበው ነው እንትን ያሳደጉን። ስለዚህ ይህን ተከትሎ ደግሞ የእኛ ቤተሰቦች በተለይም የኔ እናት በህይወት በነበረችበት ጊዜ በስነ ስርአት ለረመዳን ሰዓት ላይ በየቤቱ ማታ ተምር ገዝታ ሾርባ ይዛ ትሄዳለች። ያን ስትሄድ ደግሞ እኔን ነበረ ብዙ ጊዜ ይዛኝ የምትሄደው እና እኔ እሷ የቀረጸችብኝ ውስጤ የሆነ ነገር አለ። ይሄ እውነት ነው፣ የወሎ ሴት ነው ግን እሷ ጋር ያለውን ነገር ብዙ ጊዜ ስለማስታውስ እሷ የሰራች ስራ ማህበረሰቡ የሰራን ስራ እንደዚህ እንደወጣ አድርጎኛል፣ እንጂ እኔ ምንም አዲስ ፈጠር ያለሁ ብዬ ወይም ደግሞ አዲስ አድርግ ያለሁ ብዬ የማስበውም ነገር የለም። የእናቴ ልጆ ተገኝቻለሁ ባይነት እውነት ነው። የእናቴ ሁሉ የሰብላበበ ልጅ ተገኝቻለሁ ብዬ ነው ማስበው። የዳዊት አብሮ አደግ ጓደኛና የእስልምና እምነት ተከታይ የሆነው ቢላል ጀማል፣ ዳዊት ኢትዮጵያዊ እሴቶች እየተሸረሸሩ ባሉበት በዚህ አሳሳቢ ወቅት የተገኘ አርአያ ወጣት ነው ይላል። in der Zeit, in der Zuhai ist, mit allem

ያደረግን የፍጥሪያ ፕሮግራሙ ብዙዎችን ስሜት ያደረገ እንደነበር ወጣቶቹ ይመሰክራሉ። የእውነት ለመናገር በጣም ነው ደስ ያላቸው። በጣም ክድሮ እናቴ ታደርግ የነበረውን ነገር እኔ ዘመን ደግሜ እንደዚህ ሳደርግ አንዳንዶች ትላልቅ ሰዎች እኔ ይዘው ሁሉ ያለቀሱት ምንድን ነው ያሳደጉ ሰዎች ናቸው አላውቅም። በተወሰነ ደረጃ ጋር ተፈጥሮ ነበር መሰል በዛ ሰዓት ብዙ ሰዎች ተገርመዋል። ብዙዎችም ደግሞ በቃ አንዳንድ ጊዜ ስሜት የእውነት ሲሆን ከመግለጽ በላይ ይሆናል የሚሉት ነገር ጠፍታቸው እየመረቁት ምናምን በቃ ዝም ብለህ በቃ ደንግጠው ሁላንተ የሚሉ ሰዎች ነበሩ። من شوية يمن ትልቅ ሰዎች ላይ የነበረው ያሳደጉ ሰዎች ላይ የነበረው ስሜት ከሚገልጽ ላይ በጣም ደስ የሚል ነገር ነው። በፍጥሪያ ፕሮግራሙ ላይ ታድመው የነበሩት ሼህ አብዱ እንድሬስም ይሄን ይህን ይላሉ። ያው በጣም ደሳለን። ያው ቀርበን ተባብረን ጓደኞቹ ጋር እናቀዋለን። ጓደኞቻችን ይዞ ቀርቦ ያው ፍጥራው ላይ ተባብረን እንዲፈጠር አስደርገለታል። ያው ያየው ሁላ ጥሩ ነው ብሎ ሀሳቡን ተቀብሎታል። ዳዊት የአካባቢው ፍሬ ነው የሚሉት ደግሞ የኮምቦልቻ ከተማ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ባልደረባ አቶ ሳሙኤል ኬሮስ ናቸው። አካባቢው ብዙ ያልተነገረለት ግን ደግሞ ብዙ ሊባልለት የሚገባ ሰብአዊ ጸጋዎችም ታድሏል። እንደ አቶ ሳሙኤል ወሎ ላይ በሃይማኖት መከባበር መዋደ ላይ ትልቅ ስራ እየተሰራ ነው ያለውና አሁን ለምሳሌ አንቻሮ ጊዮርጊስ ቤተክርስቲያን አካባቢ ማህበረሰብ ያለውም የሙስሊም ማህበረሰብ ነው ያለውና ነገር ግን ቤተክርስቲያኑ የሚጠብቁት ታቦቱን የሚጠብቁት ሙስሊሞች ናቸው። ሌላውም እዚሁ በኮምቦልቻ ስር ከሚገኝ ገደራ ቶማስ የሚባለ ቤተክርስቲያን አለና እሱም በሙስሊም ማህበረሰብ ነው ያሉበት አካባቢ የሚጠብቁትም እንደ ራሳቸው አድርገው የሚንከባከቡትም ግንቦት 24 ላይ በየአመቱ ሲከበር ድግሱን የሚደግሱት አጠቃላይ ያለውን ሁኔታ ለህዝበ ክርስቲያን የሚያስፈልገውን ዝግጅት የሚያደርጉት እነዚህ ሙስሊም ማህበረሰቦች ናቸው። በወሎ ውስጥ የሚገኘው ጥብቅና ጥልቅ ሴት መቻቻል በሚለው ሀረግ መፈረጅ የለበትም የሚሉ ብዙዎች ናቸው። ከመቻቻል በላይ በውስጡ ብዙ ትርጉሞችን አስሏልና መቻቻል የሚለው ቃል ምናልባት ሁሉ ላይ ብዙ ገላጭ አይደለም። መቻቻል እንደምታውቀው ከቃሉ እራሱ ስንነሳ እችለኛለህ፣ እችለሃለሁ፣ ነካኝ እንደ አይነት ስሜት የሚያጨር ነው። ሁሉ ላይ ግን ስትሄድ ከዚህ ቢሆን ከዚህ በወጣ መልኩ ተዋደ፣ ተታቅደ እኔ ስለ አንተ አስቤ፣ አንተ ስለ እኔ አስበህ ስታስብ ደግሞ በመጨለቅ ውስጥ ሁሉ ጭምር ሆነ የሚኖርበት ማህበረ ማህበረሰብ ክፍል ነው ጓደኛ ስትይዝ ምነቱ አጠይቀውም ምን ማየት አሁን አሁን ግን እነዚህ ነገሮች በተወሰነ ደረጃ እየተሸረሸሩ ዘመናትን ተሻግሮ እዚህ የዘለቀው አብሮነት ቴክኖሎጂ ሊያጎለብተው የሃይማኖት አባቶች በጽናት ሊጠብቁት ይገባል ሲሉ ይመክራሉ ወጣቶቹ መቼም ዛሬ ላይ ብዙ ነገሮች አሉ ቴክኖሎጂ አለና የበለጠ የሚያቀራርቡ ነገሮችን በነዛ መስራት አለብን እንጂ እነዛን ቴክኖሎጂ ተጠቅመን እንድንራራቅ እንድንበታተን እንድንጣላ መሆን የለብንም ምክንያቱም ይህን ባደረግን ቁጥር ቁጥር ከኛም በላይ ያሳደግን ማህበረሰብ ሰላሙን እየነሳን እንጎዳዋለን። ይሄ ደግሞ ለእሱ አይገባም። አገሪቱ በአሁኑ ሰዓት ወሳኝ የሚባል ዋና ሰዓት ላይ ነች። አባቶች መስጊድ ላይ፣ ቤተክርስቲያን ላይ፣ የእምነት ተቋሞች ላይ ስለ ሀገራችን ሰላም፣ ስለ ህዝቦች አንድነት ፍቅር አጥብቀው ሊጸልዩ ሊሰብኩ ይገባል ብዬ አምናለሁ። ረመዳን ከሪም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። This Gabina, D-O-E-A. This is Gabina. The Gabina, the መስፍን አራጌን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። አፍሪካ በዓለም ላይ ከተሞች በፍጥነት እየተስፋፉባት ካሉ አህጉሮች ቀዳሚ ሆናለች። የተባበሩት መንግስታት ድርጅት በሚቀጥሉት አስራ አምስት ዓመታት በፍጥነት በማደግ ላይ የሚገኙ አስር አገራት አፍሪካዊ ይሆናሉ ሲል ተንብየዋል። እንዲህ ያለው ፈጣን እድገትና ተግዳሮቶቹን የሚዳስሰው የኒኮላስ ፒናውልት ዘገባን ሀብታሙ ስዩም ወደ አማርኛ መልሶታል። ከሰሃራ በታች ባለው የአፍሪቃ ክፍል ከተሞች የሚኖረው ህዝብ ቁጥሩ ከአውሮጳውያኑ 1990ዎቹ አጋማሽ ወዲህ በጥፍ ጨምሯል። በ2016 የአውሮፓውያኑ አቆጣጠር የህዝብ ቁጥሩ 400 ሚሊዮን ተቆጥረዋል። የዘርፉ ባለሙያዎች እንደሚሉት የቀጠናው 40 መቶኛ ህዝብ የሚኖረው በከተሞች ውስጥ ነው። እንደ አውሮፓውያን አቆጣጠር በ2000 ዓ.ም 30 በመቶ ብቻ ነበረ ከተሞችን መኖሪያ ያደረገው። ሆኖም የመሠረተ ልማት ዘርጋታዎችና ኢንዱስትሪዎች መቆርቆር በህዝብ ቁጥር ማሻቀብ ልክ እያደገ አይደለም። ከሳራ በታች የሚኖረው 60 በመቶ ከተሜ ድህነት ባደቀቃቸው መንደሮች ይኖራል። ለመጠጥ የሚሆን ንጹህ ውሃ የሚያገኘው ከአራት ሰዎች መካከል አንዱ ብቻ ነው። ደካማ የጽዳጅ ማስወገጃና የጎርፍ ቁጥጥር ሥርዓቶች ሌላ ፈተና ደቅነዋል። ኩማን ኮሲያ ታሚያ ከአይቮሪ ኮስት የመጡ የባህላዊ ስርዓት ደንብ ንግሥት ናቸው። እያንዳንዱ የዝናብ ወቅት የሚያስከትለው ጎርፍ ሐሳብ ጥሎባቸዋል። የዝናብ ወቅት ሲመጣ ምን ማድረግ እንዳለባቸው ግራ እንደሚጋቡ፣ ሁሉም ነገር እንደሚዘጋጋ እያነሱ ነው የሚያማርሩት። አማዱ ዲያራ ደግሞ በሴኔጋል ዋና ከተማ ዳካር የሚገኘው ሰሜን ፓይኪን ቀጠና አስተዳዳሪ ናቸው። ቆሻሻን ለማስወገድ አለመቻል ችግሮችን እያባባሰ እንደሆነ ያነሳሉ። አማዱ ቆሻሻን ለመቅበር የሚረዱ ተቋማት ባለመኖራቸው መቸግራቸውን፣ በዳካር ቀጠና ካሉ ቤቶች የሚወጣው ቆሻሻን የሚያበል አንድ ብቻ ተቋም እንዳለ፣ ይህም በምላሹ ችግር እንዳስከተለ ቆሻሻን ወደ ሌላ ጠቃሚ ሁነት ከመቀየር ይልቅ መሬት ውስጥ እንዲቀበር መደረጉ ለዜጎች አደገኛ ሁኔታን እየፈጠረ ስለመሆኑ ነው የተናገሩት። በአብዛኛው የአፍሪቃ ክፍል ያለው የከተሞች መስፋፋት በትናንሽና መካከለኛ ከተሞች ላይ የሚታይ ነው። ከአፍሪቃ ሕዝብ ከግማሽ ትንሽ ላቅ የሚለው የሕዝብ ቁጥራቸው ከ250 ሺህ በታች በሆኑ ከተሞች ይኖራል። ማጌቻዝል ድንበር የለሽ ከተሜዎች የተሰኘ መንግሥት ያልሆነ ድርጅት መሥራች ናቸው። እሳቸው እንደሚሉት መካከለኛ ከተሞች ለአፍሪካ መጻኢ ዘመን መልካም ነገር ይኖራቸዋል። መካከለኛ ከተሞች ከሌሉ ትልልቅ ከተሞችና ገጠራማ ስፍራዎችን ለማገናኘት ይቸግራል። ገጠራማ ስፍራዎች አስፈላጊው የቁሳቁስ ሀብት ብሎም የሥራ ዕድል የላቸውም ነው ያሉት። እንደሳቸው ትንታኔ ወጣቶች ወደ ከተማ መፍለስን በሚያባብስ መልኩ ገጠራማ ስፍራዎችን ለቀው በመውጣት ላይ ይገኛሉ። ይህም በበኩሉ ትልልቅ ከተሞች የኢኮኖሚና የማህበራዊ ችግሮች ቋት እንዲሆኑ ያደርጋቸዋል። ወትሮም ትልቅ የነበሩ የአፍሪካ ከተሞች የበለጠ እየሰፉ ነው። የናይጄሪያው ሌጎስ የዓለም ትልቁ ከተማ እንደሚሆን ይጠበቃል። ሌጎስ በ2100 የአውሮጳውያኑ ዘመን 88.3 ሚሊዮን ሕዝብ የሚኖርበት ከተማ ይሆናል ሲል የዓለም ኢኮኖሚ ፎረም የተሰኘው ተቋም ተንብዋል። ከአሁን በኋላ ከናንተ የሚጠበቀው ጥያቄ ተፈናቅለናል፣ እርዳታ አቅርቡልን ሳይሆን ባለንበት አካባቢ ውሃ አስገቡልን፣ ትምህርት ቤት አስገንቡልን የሚል መሆን አለበት ያለው ዓለም አቀፍ ትብብር ለኢትዮጵያውያን መብት ዳይሬክተር ታማኝ በየነ ሲሆን፣ ታማኝ በየነና የወርልድ ቪዥን የኢትዮጵያ ዋና ዳይሬክተር ኤድዋርድ ብሮውን በጌዲዮ ዞን ገደብ ወረዳ ተገኝተው ድጋፍ አድርገዋል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ዳይሬክተር አቶ ታማኝ በየነ ከተለያዩ ትውልድ ኢትዮጵያውያንና የዲያስፖራ የ ዲያስፖራ ማህበረሰብ አባላት ያሰባሰበውን ከአንድ ሚሊዮን ዶላር በላይ ለወርልድ ቪዥን ኢትዮጵያ ማስረከቡም ይታወሳል። በዛሬው እለትም በሐዋሳ ከተማ ተገኝቶ ንግግር ሲያደርግ የተመለከተው የሐዋሳው ዘጋቢያችን ይቅርታ፣ በጌዲዮ ገደብ ወረዳ ተገኝቶ ንግግር ሲያደርግ የተመለከተው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኮልናል። ከታማኝ በየነ ንግግር ይጀምራል ዘገባው። ማዘን ብቻ ግን በቂ አልነበረም። በጉጂ በጌዲዮ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ይሰብር ነበር። ማንነታችሁን ማንም በጉልበት አይነጥቃችሁም። እኛን አስሩጦ እዚህ ድረስ ያመጣን ጉጂነታችሁ ወይም ጌዲዮ መሆናችሁ ብቻ አይደለም። ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሀዘናችሁ ሀዘናችን ስለሆነ ነው። በአስቸኳይ ልንደር ስላቸ ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርበ ደግሞ የሕይወታችሁን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናቸውን ልናሳይ ነውና በዚህ በደረሰባችሁ መከራ ያዘን ነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን። አክቲቪስት ታማኝ በየነ ከአሁን ወዲያ ከእናንተ መስማት የሚፈልገው ጥያቄ ይህ መሆን የለበትም ነው ያለው። ፍቅርና ኢትዮጵያዊነትን በማስቀደም በኢትዮጵያዊነት ድንኳን ስር ውስጥ በእኩልነት እንድትኖሩ አደራ እላለሁኝ ብሏል። ለእኛ ሊቀርብ የሚገባው ጥያቄ ተጣልተን ተፈናቅለናል እና እርዱን ሳይሆን ባለንበት ቦታ ትምህርት ቤት ስሩልን፣ ሆስፒታል ገንቡልን፣ ውሃ አውጡልን የሚል እንጂ ተፈናቅለናል የሚለው ከዚህ በኋላ በዚህ ምድር ላይ እንዲኖር አንፈቅድም፣ እናንተም አትፍቀዱ። ይህን የመከራ ጊዜ እናልፈዋለን። ለጊዜው ተቸግራችው ይሆናል መንግስትም ህዝብም፣ በውጭ ያለው ኢትዮጵያውም ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን። እናንተም ወደ ድሮ ፍቅራችሁ እንድትመለሱና በኩልነት እንድትኖሩ እንድትጥሩ። የኢትዮጵያ ሰላም ሚኒስትሩ ሚኒስትር ዴኤታ አቶ ዘይኑ ጀማል በበኩላቸው መንግስት ዜጎች በሰላም እንዲኖሩና ወደ ቀያቸው እንዲመለሱ ጥረት ሲያደርግ መቆየቱን ተናግሯል። የዓለም አቀፍ ትብብር ለኢትዮጵያውያን መብት ዋና ዲሬክተርና አክቲቪስት ታማኝ በየነም ላደረጉት በጎ አድራጎት ምስጋናቸውን አቅርቧል። ዛሬ የዚህ የመጣ ነው ኢትዮጵያዊ ወንድ ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው ዓለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም በምታደርጉት ይህም ለምታደርጉት ጥረት ድጋፍ ለማድረግ የአቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሀል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በእናንተ ስም ከፍተኛ ምስጋና ዬን አቀርብለታለሁ። ሌሎችም ኢትዮጵያውያን የእሱን አርአያ በመከተል በተለያዩ አካባቢዎች ተፈናቅለው በችግር ላይ ያሉ ኢትዮጵያውያን እንዲረዱ ጥሪ አቅርበዋል። በዓለም አቀፍ ዙሪያ የሚገኙ ትውልደ ኢትዮጵያውያን በተቸገርንበት ወቅት ስለደረሱልን ወገንታዊነታቸውን አሳይተውናል ያሉት አቶ አበባበሩ ምስጋናቸውን አቅርበዋል። ቀያቸው ድረስ በአካል መጥተው ስለጠየቋቸውም አለኝታነት ተሰምተናል ያሉትም አሁን ወደ ቀያቸው መመለሳቸውን ተናግረው የጉጂና የጌዴኦ ህዝብ ከአሁን በፊት የነበረውን አብሮነት ያጠናክራል ነው ያሉትም። የወርልድ ቪዥን ኢትዮጵያ ዋና ዲሬክተር ኤድዋርድ ብራውን በበኩላቸው ወርልድ ለችግር ሁለት ችግር የተጋለጡ ኢትዮጵያውያን ሲረዳ ቆይቷል ነው ያሉትም መልሶ ለማቋቋምም የተለያዩ ድጋፎችን ማድረጉን ተናግረው ለግብርና የሚያስፈልጉ ግብዓቶችን ጭምር ሲያቀርብ መቆይቱን ተናግረው ለዚህም አንድ ነጥብ ሶስት ቢሊዮን የአሜሪካን ዶላር ወጪ ማድረጉን ገልጸው በተመሳሳይ ባለፈው ዓመትም አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ድጋፍ ማድረጋቸውን ተናግረዋል። ታማኝ በየነ ከምዕራብና ምስራቅ ጉጂ እንዲሁም ከጌዴኦ ዞን የተፈናቀሉ ዜጎችን ለመደገፍ በውጭ ሀገር ከሚገኙ ኢትዮጵያውያን ያሰባሰበውን ከ13 ሚሊዮን ዶላር በላይ ገንዘብ ለወርልድ ቪዥን ኢትዮጵያ ማስረከቡ ይታወቃል። ከትናንት ጀምሮ በዞኑ ቅኝት ሲያደርግ ቆየው የአሜሪካ ድምፅ ራዲዮ በመቶ ሺዎች የሚቆጠሩ ዜጎች ተጠልለው የነበሩባቸው የይርጋጨፌና የገደብ ስታዲየሞች ባዶ መሆናቸውን ተመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘዴዎስ፣ ገዲኦ ዞን። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ሰቀላ አሜሪካ ራ ገቢና አዲሱ የጸረ ሽብር ረቂቅ ህግ ወደ ተወካዮቹ ምክር ቤት እንደተመራ ተሰምቷል። ረቂቅ ህጉ ሽብርተኝነትን ከመከላከል ባሻገር የዜጎችን ሰብዓዊ መብቶችም ያስከብራል ተብሎለታል። መለስካቸው አማሀ ስለ ጉዳዩ በዝርዝር ይነግረናል። የሚኒስትሮች ምክር ቤት በስልሳ ስምንተኛው መደበኛ ስብሰባው አዲሱን የጸረ ሽብር ህግ አጽድቆ ወደ ተወካዮች ምክር ቤት እንደላከው ተሰማ። የመጀመሪያ ደረጃ ረቂቁን ያዘጋጀው ግብረ ኃይል ሰብሳቢ አቶ አመሃ መኮንን ለቪኦኤ እንደገለጹት ከሆነ ለተወካዮች ምክር ቤት የቀረበው ህግ ከቀድሞ በብዙ መልኩ የተለየ ነው። የቀድሞ ሕግ ሙሉ በሙሉ ዓላማው ያደረገው ዜጎችን ከሽብርተኝነት መጠበቅ ወይንም መከላከል የሚል ነበር እንጂ በዚህ ሂደት የዜጎች መብት የሚከበርበትን ድንጋጌዎች የያዘ እንዳልነበረ አስታውሰዋል። ከመግቢያው ወይም በህግ ቋንቋ ፕሪአምብል ከምንለው ክፍል ጀምሮ ራሱን የቻለም አንቀጽ ከዚህ አንጻር ተቀምጦለታል። ይህ ሕግ በሽብር ወንጀልን መከላከል ብቻ ሳይሆን አላማው የዜጎችን ሰብአዊ መብቶችን መጠበቅ ወይም ማክበርን ማስከበርንም ጭምርና በሽብር ወንጀል የተጠረጠሩ ሰዎችም ራሳቸው ካያያዛቸው ጀምሮ የክስ ሂደቱ ሁሉ ፍትሐዊ ወይም ዓለም አቀፍ ደረጃውን የጠበቀ እንዲሆን ማድረግ እንዳለበት ይህን ህግ በመተግበር በኩል ሚና የሚኖራቸው አካላት የደህንነት ተቋሙ፣ የፖሊስ የምርመራ ስራውን የሚሰራው፣ ከሳሽ የሆነው አቃቢ ህግ እና በኋላም ጉዳዩን በዳኝነት የሚያዩ ፍርድ ቤትም ጭምር ይህን ህግ ሲተገብሩና ሲያስተገብሩ እነዚህን ግምት ውስጥ ማስገባት እንዳለባቸው የዜጎቶችን የአዋጁ የህጉ አላማ በዚህም ሆነ በዛ ሽብርተኝነትን መከላከል ብቻ ሳይሆን የዜጎችን መብቶች ማክበር ማስከበር መሆኑን ጭምር ግምት ውስጥ በማስገባት እንዲተረጉሙት የሚያስገነዝብ ነው። እንግዲህ ህጉ እዚህ ድረስ ሄዷል። ከዚህ በኋላ እነዚህ ተቋማት በዚሁ መሰረት ይፈጽማሉ አይፈጽሙም የሚለው ወደፊት የሚታይ ነው። ግን ያው በስልጠና ይሄ መሞላት አለበት። በቀድሞ ህግ ወይንም አሁን በስራ ላይ ያለው የጽረ ሽብር ህግ በንጹሐንና በተጠርጣሪዎች መብቶች ላይ የሚያደርሰው በደል ክፉኛ ከሚተችባቸው ነጥቦች አንዱ ነው። አቶ አማሃ መኮንን እንደሚሉት ቀደም ሲል ከተገለጸው በአዲሱ ረቂቅ አጠቃላይ ጥበቃ ከተደረገላቸው ሰብአዊ መብቶች በተጨማሪም ዝርዝር መጠበቂያ ድንጋጌዎች አሉ ይላሉ። ለምሳሌ በህጉ በግልጽ አንድ ይሄ መብትን በመጠየቅ የሚደረግ ተቃውሞ ሰልፍ፣ ስብሰባ በሽበርተኝነት ወይም በሽብር ወንጀል እንደማያስጠይቅ በግልጽ ተቀምጧል። በህግ ያገኙት ወይም በእጃቸው የገባን መረጃ ለሶስተኛ ወገን አሳልፎ የመስጠት ያለመስጠት መብት ያላቸው ወይም ያለመስጠት ግዴታ ያለባቸው ለምሳሌ ጋዜጠኞች፣ ሐኪሞች የመሳሰሉ አካላት ያገኙት መረጃ አንድ የሽብር ወንጀል ሊፈጸም በዝግጅት ላይ ወይም በእቅድ ላይ ያለ ወይም እየተፈጸመ ያለ መሆኑን የሚያመለክት እስካልሆነ ድረስ ለመግለጽ እንደማይገደዱ እና ይሄም ሳይገልጹ ቢቀሩም በሽብርተኝነት ተባባሪ እንዲህ ተብለው ሊከሰሱ እንደማይችሉ በግልጽ ጥበቃ ተደርጓል። በረቂቅ ሕጉ ከተመለከቱት ድንጋጌዎች መካከል ይህም አለ። ሌላም በተመሳሳይ መንግስትን ቀጥታ የመንግስትን ከመንግስት ጋር የጄኔቫ ኮንቬንሽኖች በሚጠይቁት መስፈርት መሰረት ከመንግስት ኃይል ጋር በትጥቅ ጭምር የተቃውሞ እንቅስቃሴ የሚያደርጉ አካላት በዛው በጄኔቫ ኮንቬንሽኖች ሊጠየቁ ከሚችሉ በስተቀር በሽብር ወንጀል ሊጠየቁ እንደማይገባ ተካቷል። ይሄ ማለት ግን ያው እነዚሁ አካላት ሁለቱንም አይነት የማጣቀስ ነገር ካለ ለምሳሌ እንዳልኩት ከመንግስት በአንድ በኩል ከመንግስት የጸጥታና የመከላከያ ጋር ሀይል ጋር ግጭት ውስጥ መግባት ሲመች ደግሞ የሽብር ተግባር የሚፈጽሙ ከሆነ ከመጠየቅ የሚያድን አይደለም። አሁን በስራ ላይ ባለው ህግ መሰረት አስፈጻሚው የመንግስት አካል ማንንም ቡድን በሽብርተኝነት ለመሰየም ፓርላማ ብቻ ማቅረብና እንዲህ የተሰኘው ድርጅት አሸባሪ ድርጅት ነው ብሎ ማጸደቅ ነበረ በዚህ በአዲሱ ረቂቅ ግን ሂደቱ እንደዚህ ቀላል አይደለም። ምናልባት ከወድሮ ከቀድሞ በጣም የተለየው ቀጥታ ወደ መሰየም ከመሄዱ በፊት ይሄ በሽብርተኝነት እንዲሰየም ቀረበለት ድርጅት ስለ ጉዳዩ የሚሰጠው አስተያየት ካለ አስተያየት እንዲሰጥ የመሰማት እድል ማለት ነው እንዲሰጥ ማድረግ እንዳለበት የተቀመጠ ነገር አለ። ከዛ በኋላ አንድ ድርጅት በሽብርተኝነት ከተሰየመም በኋላ ከሽብርተኝነት ስያሜው እንዲነሳለት ሊያመለክት የሚችልበት ስርዓት ተበጅቷል። እንደውም እዚህ ላይ በሽብርተኝነት የተሰየመው ድርጅት ብቻ ሳይሆን ሌላ ማንኛውም ሰው ያ ድርጅት ከሽብርተኝነት ስያሜው እንዲፋቅ የሽብርተኛ ስያሜው እንዲፋቅለት ሊያመለክት እንደሚችልና ይህን በማመልከቱም ራሱን በሽብርተኝነት ተባባሪ ሊሆን እንደማይችል ተቀምጧል። ሌሎች በርካታም ብዙ ለውጦች ታክለውበታል። አቶ አምሃ መኮንን ለቪኦኤ እንደገለጹት በሚኒስትሮች ምክር ቤት የጸደቀው ረቂቅ ደረገበት በምክር ቤቱ በአስረጅነት የተገኙ የግብረ ኃይሉ አባላት ነግረዋቸዋል። ረቂቁ ህግ ሆኖ ሊወጣ የቀረው ሂደት አጭር ነው። ህጉን በተግባር ለማዋል ግን በህግ አስፈጻሚውና ተርጓሚው አካሎች ከፍተኛ የአታያይ ለውጥ እንደሚያስፈልግ አቶ አምሃ በአጽንዖት አሳስበዋል። let Dims Radio, You Gabina, Gabina, ከአሜሪካ ድምፅ ራዲዮ የሚቀርበው የጋቢና መሰናዶ ይቀጥላል። እስካሁን ደግሞ ትንሽ የመዝናኛ አፍታን ውሰድ። በዛሬ በጎንደር ዩኒቨርሲቲ የሶሽሎጂ መምህር የሆነው ቢኒያም አበባው ለጋቢና አድማጮች ሙዚቃ እንዲመርጥ ጠይቀነዋል። ከሙዚቃው በፊት ግን መምህርነቱን እና ሙዚቀኝነቱን እንዴት እንዳስማማው ይነግረናል። ሁለት የተለያየ የሚመስሉ የተራራቁ የሚመስሉ ስራዎች ናቸው። ግን በመሰረቱ አንድ ሰው መማር የሚችለው ከብዙ ምንጮች ነው፣ ማስተማር የሚችለው በብዙ መልኩና በብዙ መንገድ ነውና የተለያዩ ቢመስሉም ግን ሁለቱንም ሰውን ለማስተማሪያ በተቻለ መጠን ፎርማል ኤጁኬሽንንም ዩኒቨርሲቲንም፣ የኛውንም ደግሞ በተቻለ መጠን መልዕክቶች ያላቸውን ስራ በመስራት ሰዎችም የተወሰነ ለማስተማር መሞከር ነው እና ሁለቱም እንደማስተማሪነት ነው። ምንም እየከበደ የሚከብድ ቢመስልም ግን ሁለቱንም ጊዜ ሰጥቶ በመሞከር በመስራት በሁለቱም መልዕክት ለማስተላለፍ በሁለቱም ለማስተማር ነው እንግዲህ የሚሞክረው ከመናወርቅን ነው ነገር ብዙ ወደው ሰምናርቲያል በሚ መጠሪያም ነው አሁን መስከረም የሚወጣው እንዳልኩ። በዛ በተጨማሪ ደግሞ በጣም ጥሩ መልእክት ነው ያለው። የምር የልቤን ነገር ነው የጻፉት እ በግለሰብ ደረጃ አንዳንድ ኢትዮጵያዊ የሚሰማኝን ሀሳብ ነው የጻፉት። ስለዚህ እሱን አድማጮች እንዲያዳምጡልኝ ያብሳለ ማለት ነው ህብር ተሞልቶ የነገሰን በታሪክ ማማ ላይ መለስ ብዬ ሳልጎበኛው ማንነቴ ሳላይ love እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። ከሰኞ ጀምሮ በአዲስ መንፈስ በአዳዲስ ዝግጅቶች እንገናኛለን። አብራችሁን ስለነበራችሁ እናመሰግናለን። ሰናይ ምሽት ይሁንላ Mm-hmm.